የሁለቱ አገሮች የቢዝነስ ማህበረሰቦች ሀገርን የማልማት ታላቅ ሚናና አደራ እንዳለባቸው አስመራ ፓላስ ሆቴል በተደረገው የኢትዮ ኤርትራ ቢዝነስ ፎረም ተገልጸዋል። በዚህ ከኢትዮጵያ በመጡ የንግድ ማህበረሰቦችና በኤርትራና ኢትዮጵያ የዘርፉ ኃላፊዎች መካከል በተደረገ የንግድ ግንኙነት ፎረም በሁለቱ አገራት መካከል በተፈጠረው ግጭት ለሀያ ዓመታት ተቋርጦ የነበረው የንግድና ኢንዱስትሪ ትስስርን ቀድሞ ወደ ነበረበት ለመመለስ፣ ከዛም ባለፈ ወደ ተሻለ ደረጃ ለማድረስ ይህ በሁለቱ ሀገራት የተፈጠረው የሰላም ግንኙነት በር ከፋች እንደሆነ በፎረሙ ተጠቅሷል። የኤርትራ የኢንዱስትሪ ኃላፊ አቶ ታደሰ ወልደ ዮሐንስ ባለሀብቱ በኤርትራ ስላለው የንግድና ኢንዱስትሪ አማራጮችና እድሎችን ለማየት በመምጣታቸው ምስጋናቸውን ካቀረቡ በኋላ በሁለቱ አገራት መካከል በእርሻ፣ ማዕድን በወደብ በሚደረግ የወጪና ገቢ ንግድ ትልቅ እድል እንዳለ ገልጸዋል። የኢንዱስትሪ ኃላፊው በመቀጠል ይህን የንግድ ግንኙነት በሰፊው ለመስራት በኤርትራ ስላለው የንግድ ኢንቨስትመንት እድሎች ዝርዝር ብቁ ዝግጅት ስለሚያስፈልገው ወደፊት የሚታይ እንደሆነ ገልጸዋል። ለሚፈጠረው የንግድ ልውውጥ የውስጥና የውጭ ንግድ ፍላጎትን ለማስተናገድ አመቺ እውነታ የሚያስፈልገው ነው። የድንበር ንግድም አለ። የድንበሩ ንግድ እንዴት እንደሚካሄድ፣ የገንዘብ ልውውጥ እንዴት እንደሚሆን ማለት የምንዛሬ ፖሊሲ እንዴት እንዲሆን እንደሆነ በአጠቃላይ ከዚህ የተዛመዱ የንግድና የኢኮኖሚ ጉዳዮች በደንብ ታስቦባቸው ተዘጋጅተው ተጠንተው በወረቀት ሰፍረው እንድንወያይባቸው ስለሚያስፈልግ ይሄ ጊዜ የሚጠይቅ ይመስለኛል። የኢትዮጵያ ንግድ ምክር ቤት ምክትል ፕሬዚደንት አቶ አሰፋው ገብረስላሴ በበኩላቸው በሁለቱ አገራት መካከል በተፈጠረው የድንበር ግጭት ለሀያ ዓመታት ተራርቀው በመቆየታቸው በንግዱ መተሳሰር እንዳልቻሉና አሁን በዚህ በአጭር ጊዜ በተፈጠረው የሰላም ሁኔታ ይህን ፎረም ለማድረግ በሁለቱ አገሮች መካከል ያለውን የንግድ እድሎችና አማራጮች ላይ ለመነጋገር እንደመጡ ገልጠዋል። ከኤርትራ ጋር የሚፈጠረው ግንኙነት አሁን ኢትዮጵያ ያላትን እምቅ ሀብት ከኤርትራ የንግድ ማህበረሰብ ጋር እንዴት ተጠናክሮ ይሄዳል፣ የድንበሩ ንግድም እንዴት መጠናከር እንዳለበት እና ፖሊሶቻቸው እንዴት ወደ አንድ እንደሚመጡ የሁለቱ ሀገራት መሪዎች የቤት ስራ እንደሆነ ተገለጹ በኋላ የንግዱ ማህበረሰብ ማድረግ ያለበትን አብራርተዋል። እኛ እንደ ነጋዴዎች ግን የምናስበው ዓለም በአሁኑ ሰዓት በአንድ ኳስ ዙሪያ የምትሽከረከርነች እና ያችን አንድ ኳስ ወደ አንድ አምጥተን በኤርትራ ያለውን ጸጋ ኢትዮጵያ ውስጥ በኢትዮጵያ ያለውን ጸጋ ደግሞ ኤርትራ ውስጥ እንዴት እየተሽከረከረ የሕዝብ ለሕዝብ ግንኙነቱ ጠንክሮ ሀብት የምንፈጥርበት እና በኢንዱስትሪ ብልጽገን በምስራቅ አፍሪካ በምናደርገው የንቅስቃሴ ላይ አርአያ የምንሆንበት ወቅቱ ዛሬ ነው ብለን እናምናለን። የዋፋ ኢንተርፕራይዝ ኃላፊ ወይዘሮ ፋንታዬ ጌታ ነህ በበኩላቸው ይህ ፎረም በቀጥታ ወደ ስራ የሚያስገባ ሳይሆን ለሚቀጥለው ስራ መንገድ ለመጥረግና ምቹ ሁኔታዎችን ለመፍጠር ታስቦ የተደረገ እንደሆነ ገልጠዋል። የዋፋ ኢንተርፕራይዝ ኃላፊዋ በመቀጠልም በሚቀጥለው ጥቅምት ወር ሰፊ የኢንቨስትመንት ፎረም ለማድረግ ከሁለቱ ሀገራት የዘርፎ ኃላፊዎች ጋር እንደተስማሙም ጠቅሰዋል። የኢትዮጵያ ባለ ሀብቶች በአስመራ መዋለ ንዋያቸውን ለማፍሰስ እየተዘጋጁ መሆናቸውን በዚህ አጋጣሚ እየገለጽኩ ክቡራቱ ታደሰ በእናንተ በኩል የኢትዮጵያውያን ባለሀብቶች በሀገረ ኤርትራ የሚሰማሩበትን ሁኔታ በቀጣዩ ፎረም በዝርዝር እንደምታሳውቁን ተስፋ እናደርጋለን። የፎረሙ ተሳታፊዎች በበኩላቸው በሁለቱ ሀገራት መካከል ያለው የንግድ ትስስር በቀጣይ ለማሳደግ እንደሚፈልጉና ተስፋ ሰጪም ሆነው እንዳገኙት ገልጠዋል። ስሜ ሱፍ መሀመድ ይባላል። አዲስ አበባ ውስጥ ሁለት ካምፓኒዎች አሉን የጀስቲስ ኮንስትራክሽን እና የአኩሬት ኮንክሪት ሰፕላየርስ ባለቤት ነኝ። በዚህ ኮንፈረንስ ላይ በመሳተፋችን እጅግ በጣም ደስ ብሎናል። ወጣቱ ዛሬ ስብሰባ ላይ እንደተከታተላችሁት ከስልሳ ፐርሰንት በላይ ነው። በኢትዮጵያ ባለሀብቱ የኤርትራን ባለሀብት ተመሳሳይ ነገሮችን ቀጥለን ኢትዮጵያውያኑ ኤርትራ ላይ መጥቶ ኤርትራውያኑ ደግሞ ኢትዮጵያ ላይ መጥቶ በጋራ ሁለቱን ሀገራት ወደ ተሻለ ነገር እናመጣለን የሚል እምነት አለን። እነዚህ ከኢትዮጵያ የመጡ የንግድ ማህበረሰቦች ዛሬ በጨርቃጨር ፋብሪካ ጉብኝት ያደረጉ ሲሆን በነገ ዕለትም ምጽዋዕን እንደሚጎበኙ ታውቋል። ብርሃኔ በርሄ ለአሜሪካ ድምፅ ከአስመራ